SBS Radio ከኤስቢኤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። ቀደም ሲል አያቶች በልጅ ልጆቻቸው ሕይወት ውስጥ ጉልህ ሚና ነበራቸው። አሁን አሁን ቤተሰቦች በርቀት ተለያይተው በሚኖሩበት ወቅት መለፊያ ጊዜያትን አብሮ ማሳለፉ አጉባኪ የሆነ ነው የሁለት ልጆች እናት የሆነችው ቻራንዳኒ ራማ ሱንዳራ ከአስር ዓመታት በፊት ከሽሪላንካ ወደ ካምብራ በመጣችበት ወቅት ከሕይወቷ ውስጥ ከተቀነሱት ነገሮች አንዱ ከሦስት ትውልድ የቤተሰብ አባላት ጋር ተዛንቆ መኖር ነው ሽሪላንካ ያሉ አያቶቿንና ካምብራ ያሉ ልጆቿን የምታገናኘው በአካል ሳይሆን በኦንላይን ነበር ይሁንና ለሚራንጃኒ ሆስቴል ነዋሪዎች አረጋውያንን ያካተተ የጨዋታ ቡድን መቋቋሙን ስትሰማ ልጆቿ ከዝንቅ ትውልዶች አባላት ጋር ሊጫወቱ የሚችሉበት አጋጣሚ ታያት። ወላጆቼ ወደ አገር ቤት በመመለሳቸው ልጆቼ ከአያቶቻቸው ጋር ሊጫወቱ ስለማይችሉ ይህ የጨዋታ ቡድን ደግፎኛል። ልጆቼ በእድሜ ከገፉ የትውልድ አባላት ጋር መጫወት ችለዋል። በጣም አስደሳች ነው። ምርጥ የወላጅነት መምሪያ ናቸው ብዬ አስባለሁ በማለት በዕድሜ የገፉና ሕፃናትን ያዛነቀውን የጨዋታ ቡድን አስተዋጽኦ በመልካም ጎኑ አንስታለች። በመልካም ስሜት ብቻ ተሞልታ አልቀረችም። መስጠትን የማያቅ መቀበልን ማን አስተማረው እንዳይሆንባትም በቅድሚያ በበጎ ፈቃደኝነት ማገልገል ጀመረች። ቀጥላም ከሦስት ዓመታት በኋላ ካምብራ ውስጥ ሕፃናትንና አረጋውያንን ያዛነቁ አምስት የጨዋታ ቡድናትን መሠረተች። ወደዚህ የመጣው ጊዜ ከባሌና ከባሌ ቤተሰብ በስተቀር ማንም አልነበረኝም። ያ በእጅጉ ረድቶኛል። መገለልም ብቻ ሳይሆን የከላልኝ በሁሉም ዘርፍ አግዞኛል። ልክ አገሬ ማኅበረሰብ ውስጥ ያለው ያህል መስሎ እንዲሰማኝ አድርጎኛል ብላለች። ዘጠና አራት ዓመቱ ዶክተር ኬን ሂዩተንሂ የዌስተን ዝንቅ ትውልድ የጨዋታ ቡድን ከተቀላቀሉ ጀምሮ በየሳምንቱ ሰኞ በመጣ ቁጥር ከሕፃናት ጋር የሚያሳልፉትን ጊዜ ይናፍቃሉ ደሜንሽያ ያለባቸው መሆኑን እስከሚዘነጉ ድረስ። ዶክተር ኬን በጎልማሳ ሕይወታቸው ፓይለት የነበሩ ስለሆነ ከሦስት ወር ዕድሜ ጀምሮ እስከ ሦስት ዓመት ዕድሜ ድረስ የሚያውቁት አርቺ የመጫዋቻ አውሮፕላን ይዞላቸው እየመጣ አብሯቸው ይጫወታል። ወዳጅነታቸውም ከጨዋታ ቡድን አልፎ የቤተሰብ ያህል ተቀራርቦ ወደ መጠያየቅ ከፍ ብሏል። የሲድኒ ዩኒቨርሲቲ የአረጋውያን ክብካቤ ደሜንሽያ ተጠባቢ የሆኑት ፕሮፌሰር ሱዛን ካረል ደሜንሽያ ህሙማን የሆኑ አረጋውያን ከሕጻናት ጋር በሚያሳልፉት የጨዋታ ጊዜ የውስጣዊ ስሜት ለውጥ እንደሚያሳዩ መገንዘባቸውን ተናግረዋል ጠቀሜታው ለህጻናቱም ለአረጋውያኑም እንደሆነ በምሳሌ ሲጠቁሙ አንዲት ሴት በጣም የተራበው አባ ጨጓሬን የሶስት ዓመት ተኩልና አራት ዓመት ዕድሜ ላላቸው ሕፃናት አንበባ እንደ ጨረሰችም ሕፃናቱ እንደገና እንደገና ብለው ዳግም እንድታነብላቸው ጠየቋት። እሷም ድጋሚ አነበበችላቸው። የአረጋዊቱ ተከባካቢ እንደነገረችኝ ለሕፃናቱ ዘጠኝ ጊዜ ደጋግማ አንብባለች። ሕፃናቱ በጣሙን ተደሰቱ። አረጋዊቷም የማስታወስ ችግር ቢኖርባትም ከዚያ በፊት እንዲያ ደጋግማ ለሕፃናት ማንበቧን እንደማታስታውስ ነበር የገለጠችው። ደስታው በሁለቱም ወገን የጋራ ነው። በጣሙን አስደናቂ ነው ብለዋል። አክለውም ዕድሜያቸው ከስልሳ አምስት በላይ ከሆኑት አውስትራሊያን ውስጥ ሦስት አንዱ ባህር ማዶ የተወለዱ ናቸው። የቋንቋ ችግር ቢኖርም እንኳ ዳንስና ሳቅ ዓለም አቀፍ መግባቢያ በመሆናቸው አረጋውያኑ ከሕፃናቱ ጋር ሲደንሱ ይግባባሉ፣ ሕይወታቸውም በሐሴት እንደሚሞላ ገልጠዋል። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቤስ ራዲዮን ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ኤዩ አምሃሪክን ይጎብኙ። ቴለስ ዩ ን ላይክ አስ ኦን ፌስቡክ ኦ ፎሎ አስ ኦን ትዊተር።